ከማህበረሰብ ለማህበረሰብ በዛሬ ዕለት በዓለም ዙሪያ ክርስቲያኖች በአንድነት የሚያከብሩትን የፋሲካን በዓል ምክንያት በማድረግ ዶክተር ናትናኤል ገመዳ በዘጸአት የኢትዮጵያ ወንጌላዊት ቤተ ክርስቲያን ፓስተር የእንኳን አደረሳችሁ መልእክታቸውን ከበዓሉ ዋና መልእክት ጋር አስተላልፈዋል። እግዚአብሔር የተመሰገነ ይሁን። በዓለም ዙሪያ በአንድነት ማክበራችን በጣም ትልቅ ነገር ነው። እንደዚያውም በጾም በጸሎት ለሀገራችን እየጸለን ያለንበት ብዙ ስራዎች እየተሰሩ ያሉበት ጊዜ በመሆኑ ልዩ ያደርገዋል። በአውስትራሊያም በተለያየ ቦታ ሆናችሁ ይህንን መልእክት ለምትሰሙ እንኳን አደረሳችሁ፣ እንኳን አብረው አደረስን። ለዘንድሮ የትንሣኤ በዓል ብዬ አጭር መልእክት አስተላልፍላችኋለሁ ድንጋዩንም ከመቃብሩ ተንከባሎ አገኙት። ገብተውም የጌታን ኢየሱስን ሥጋ አላገኙም። እነርሱም በዚህ ሲያምነቱ ነው፣ ሁለት ሰዎች የሚያንጸባረቅ ልብስ ለብሰው ወደ እነርሱ ቀረቡ። ፈርተውም ፊታቸውን ወደ ምድር አቀርቅረው ሳሉ እንዲህ አሏቸው፣ ሕያውን ከሞታን መካከል ስለምን ትፈልጋላችሁ? ተነስቷል እንጂ በዚህ የለም። ታላቅ የምስራች ለሰው ልጆች ሁሉ ሶስት ዋና ዋና ነጥቦች እዚህ ውስጥ አሉና ይሄ ይጠቅመናል በጣም። የመጀመሪያው የተስፋዎቹ ፍጻሜ ነው። ጌታ የሱስ ክርስቶስ ስለ ራሱ ኢየሱስ ራሱ ስለ ራሱ ሞትና ትንሣኤ የገባውን የተስፋ ቃል መፈጸሙን ያመለክታል። መላእክቱ ኢየሱስ በሶስተኛው ቀን እንደሚነሳ ለሴቶቹ ያስታውሷቸዋል። እግዚአብሔርን ቃል እርግጠኛነት ናይገባሁን ቃል ለመፈጸም ታማኝነት በማጉላት አማኞች በእግዚአብሔር እቅድ እንዲታምኑ የሚያበረታታ ነው። ምክንያቱም እነሱ ያን ሁሉ ቃል ረስተው ሽቱ ሊቀቡት ይዘው ነበር የመጡት። ግን ኢየሱስ እንደተናገረው የተስፋውን ፍጻሜ አሳያቸው። ሁለተኛው ደግሞ እጅግ ፈርተው ነበር እና ፍርሀትን የማሸነፍን ነገር እናያለን። ሴቶቹ ባዶውን መቃብር ባገኙበት ጊዜ ግራ በመጋባት፣ በመሸማቀቅ ጀምርና ነገር ግን የመላእክቶቹ መልእክት ተነስቷል እንጂ በዚህ የለም ያረጋጋቸዋል፣ ፍርሀታቸውን ወደ ተስፋ ይለውጣቸዋል። ይህ ደግሞ ዛሬ በትንሣኤ ላይ ያለን እምነታችን እኛ አማኞች ፍርሀትና ጭንቀትን እርግጠኛ ባልሆንባቸው ብዙ ነገሮች አሉ ዛሬ በአለም ላይ በዛ ውስጥ እንድናሸንፍ ፍርሀትን በተለይ አሸንፍ እንዴት እንደምንሄድ የሚያስታውሰን ነው ደግሞ ትንሣኤን የምናከብረው ክስተት ብቻም ስለሆነ አይደለም የአዲስ ህይወት መጀመሪያም ነው ትንሣኤ ምክንያቱም ታሪካዊ ክስተት አይደለምና ለአዲስ ህይወት የሚያስጀምር ለመጀመሪያ ጊዜ ሰው ልጅ የሆነው ኢየሱስ ሞትን ድል ነስቶ ሲነሳ እሱ ሞትንና ኃጢአትን ድል ማድረግን ያመለክታል። ይህም የዘላለም ህይወት ዋስትና ይሰጠናል። የመላእክት ጥያቄ ህያውን ከሙታን መካከል ለምን ትፈልጋላችሁ? በክርስቶስ አማኞች ከምድራዊ ስጋቶች በላይ አዲስ እና ህያው ህይወትን ማግኘት እንደሚችሉ ለማስታወስ ያገለግላል። በምድራችን በዓለም ሁሉ ዙሪያ ሰው ዛሬ ተስፋ የሚቆርጥበት ብዙ ነገሮች አሉ። ነገር ግን ይህንን ስናይ ጌታችን የመጨረሻውን የሰው ልጆች ጠላት የሆኑ ሞት ድል ነስቶ ተነስቷል። እንግዲህ እነዚህ ነጥቦች ትንሣኤ ታሪክና ትረካ ብቻ ሳይሆን በጌታ ውስጥ የሚገኝ ተስፋ፣ ፍጻሜ ያለው ተስፋ የህይወትን መታደስ ዋስትና ስለሚሰጠን፣ በዚህ የተጽናናን ይህንን አመት በዓሉን ስናከብር ሁላችንም የጌታን ታላቅ ድል እናጣጥማለን። ጌታ ኢየሱስ ይባርካችው። ተባረኩ። ዶክተር ናትናኤል ገመዳ በዘጸአት የኢትዮጵያ ወንጌላዊት ቤተ ክርስቲያን ፓስተር ስለነበረን ቆይታ እናመሰግናለን። እግዚአብሔር ይስጥልኝ። አመሰግናለሁ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።